የመናኝ ጉዞ ምዕራፍ ስምንት በከንቱ ገበያ መቸገሩ ክርስቲያንና ታማኝ ተይዘው ታማኝ የሞት ፍርድ ሲፈረድበት። ይህም ምድረ በዳ ሊያልቅ ስል ታማኝ ወደ ኋላው ዞሮ ቢመለከት አንድ ሰው ሲመጣ አየ። የሚያውቀውም መሰለውና ለጓደኛው እንዲህ አለ፣ አረ ማን ነው ወደዚህ የሚመጣው? ክርስቲያንም ወደዚያ አይቶ አለ፣ ያ ወንጌላዊ በጎ ወዳጄ ነው። ታማኝም አለ፣ አሁን ለእኔም ደግሞ ደህና ወዳጄ ነው። ወደዚያ ጠባብ ደጅ የሚወስደውን መንገድ ያመለከተኝ እሱ ነው። ወንጌላዊም ደረሰባቸውና ተገናኛቸው። ወንጌላዊ ሰላም ለእናንተ ይሁን የተወደዳችሁ ወንድሞች ሆይ ደግሞ በጎ ለሚያደርጉላችሁ ክርስቲያን፣ እንኳን ደህና መጣህ እንኳን ደህና መጣህ በጎ ወንጌላዊ። ፊትህን ማየቴ ፊተኛውን በጎነትን ስለዘላለም ዘላለም ደህንነቴ ያደረግልኝ በጎ ስራ ሁሉ አሳሰበኝ። ታማኝ፣ አሁን ሺህ ጊዜ እንኳን ደህና መጣህ መጣህ ደጉ ወንጌላዊ ለእኛ ልችጋረኞች ችጋረኞች መናንያን አብረህን መራመድህ እንዴት ያማረ ነው። ወንጌላዊ እረ ወዳጆች ከተለያየን ወድህ እንዴት ሆናችሁ? ምንስ ተገናኛችሁ? ራሳችሁንስ እንዴት ጠበቃችሁ? የዚያን ጊዜ ክርስቲያን እና ታማኝ በመንገድ የደረሰባቸውን ሁሉ እስከዚህም ድረስ ምን እንዳገኛቸው እንዴት ባለ መከራም እንደመጡ ነገሩት። ወንጌላዊ እጅግ ደስ ያሰኛል። ይህ ጭንቅ መከራ እያለ ድካም ስላገኛችሁ አይደለም ነገር ግን አሸናፊዎች ስለሆናችሁ እጅግ ደስ ይለኛል። ማለትም ስለ እኔና ስለ እናንተ ምክንያት ነው። እኔ ዘራው፣ እናንተ ያጨዳችሁ። የሚዘራና የሚያጭድ በአንድ ሆነው የሚደሰቱበት ቀን ይደርሳል። ይህም ማለት ከድካማችሁ እስከ ፍጻሜው ብትጽኑ በጊዜው ታጭዳላችሁ። ዮሐንስ አራት ሰላሳ ስድስት ገላትያ ስድስት ዘጠኝ እስከ ዘላለም ድረስ የማይጠፋ አክሊል ከላይ ተዘጋጅቶላችኋል። ስለዚህ ሮጡ ታገኙ ዘንድ እንደኛ ቆሮንቶስ ዘጠኝ ሀያ አራት እስከ ሀያ ስድስት ብዙዎችን አክሊል ለማግኘት ሮጡ። ነገር ግን አያሌ መንገድ ከሄዱ በኋላ ሌላ ሰው ይመጣል አክሊሉንም ይወስድባቸዋል። ማንም አክሊላችሁን እንዳይወስድባችሁ ያላችሁን ጠብቁ። ራእይ 3 11 ከሰይጣን ውርወራ ገና ያላመለጣችሁ ገና ደም እስከ ማፍሰስ አልደረሳችሁምና ከኃጢአት ጋር መጋደል በመጋደል እብራውያን 12 4 መንግስተ ሰማያቱ ሁል ጊዜ በፊታችሁ ይሁን። የጸና እምነትም አቁሙ። የማታዩት ነገር በዚህ ዓለም ያለውን ነገር ተዉ። በነፍሳችሁ የማይጣበቅ ከሁሉ ይልቅ ልባችሁንና በእርሱ ያለውን መመኘት ተጠንቀቁበት። ልብ ከሁሉ የበለጠ አሳችና ዝንጉ ነው። የሰማይና የምድር ሥልጣን የተሰጠው ከእናንተ ጋር ነውና ፊታችሁን እንደ ቦላድ ድንጋይ አድርጉት። የዚያን ጊዜ ክርስቲያን ወንጌላዊን ስለ ምክሩ አመሰገነው። ቀጥሎም ለመረዳትና ለመምራት እንዲሆናቸው በነገሩ እንዲጨምር ለመነው። ይልቁንም ነቢይ ሆኖ የሚያገኛቸውን መከራ አስቀድሞ ሊያስጠነቃቸውና እንዴት ሊቃወሙትና ሊያሸንፉት እንደሚችሉ ሊነግራቸው የሚችል መሆኑን ያውቁ ስለነበር ነበር። ታማኝም ደግሞ በዚህ ነገር ተስማማ። ወንጌላዊም ነገሩን እንዲህ ስል ጀመረ። ልጆች ሆይ በብዙ ሀዘን ወደ እግዚአብሔር መንግስት እንደምትገቡ ደግሞ በየአገር ሁሉ ስርዓት መከራ እንደሚቆያችሁ እውነተኛውን ነገር ከወንጌል ሰምታችኋል። የሐዋርያ ሥራ 14 22 20 23 ስለዚህ በመናንያን መንገድ እስከ ረጅም ጊዜ ያለ መከራ ለመሄድ እንደምትችሉ ተስፋ አታድርጉ። እንዲህ ያለ ነገር በአንድ ወይም በሌላ ምክንያት ሳይደርስባችሁ አይቀርም። ደግሞ ከአሁን ቀደም የዚህን ነገር እውነት በራሳችሁ አግኝታችሁታል። እነሆ ሌላም ሳይዘገይ ይከተላል። አሁን እንደምታዩት ይህን በረሃ ልትዘልቁት ቀርባችኋል። ከዚያም በኋላ በፊታችሁ ወደምታዩት ወደ አንድ ከተማ ትገባላችሁ። በዚህም ከተማ ውስጥ ጠላቶቻችሁ በጽኑ ይይዟችኋል። በኃይላቸው ሁሉም ሕይወታችሁን ለማጥፋት በጣም ይጣጣራሉ። አንዳችሁም ወይም ሁለታችሁ ይህን የቆማችሁበትን ምስክር በደማችሁ ማተም እንደሚገባችሁ እውቁ። ግን እስከ ሞት ድረስ የታመናችሁ ነው ንግሱም የሕይወት አክሊል እሰጣችኋል። ከእናንተም አንዱ በዚያ የሚሞተው በስቃይ ሞት ይሞታል ምናልባት በብዙ ጭንቀት ሆኖም እጣው ከባል እንጀራው የተሻለ ይሆናል። ይህም ሰማያዊቱን ከተማ ቶሎ በማግኘቱ ብቻ ሳይሆን ባልንጀራውን በቀረው መንገድ ከሚያገኙት ከብዙ መከራዎች በማምለጡ ነው። ወደዚያም ከተማ በገባችሁ ጊዜ ወዳጆቻችሁን አስቡ። የጸናችሁም ሁኑ። ለታመነ ፈጣሪ መልካም በማድረግ ነፍሳችሁን ለእግዚአብሔር አደራ ስጡ። አንደኛ ጴጥሮስ አራት አስራ ዘጠኝ። ከዚህም በኋላ በሕልሜ በረሃውን ስዘልቁ አየዋቸው። እነሆም በፊታቸው ከንቱነት የተባለች አንዲት ከተማ አዩ። በዚህችም ከተማ ውስጥ አመቱን በሙሉ የሚቆም ታላቅ ገበያ ነበር። ይህም ገበያ የከንቱነት ገበያ ይባላል። ምክንያቱም ገበያው የሚገኝበት ከተማ ከምናምን ይበልጥ የቀለለች ስለሆነችው ነው መዝሙር 62፣9 ደግሞም በዚያ የሚገባ ወይም ከዚያ የሚሸጥ ሁሉ ከንቱ ነው ሰባኪው እንደሚለው ሁሉ ከንቱ ነው መክብብ አንድ ሁለት 14 2 11 17 ኢሳያስ 40 17 ይህ ገበያ አዲስ አይደለም፣ ድሮ የነበረ ነው እንጂ። የዚህንም ገበያ መጀመሪያ ታሪክ ልንገራችሁ። ከአምስት ሺህ ዓመታት በፊት እንደነዚህ ሁለት ሰዎች ወደ ሰማያዊቱ ከተማ የሚሄዱ መናንያን ነበሩ። ግን ብኤል ዘቡል አፖሊዮንና ሌጌዮን ከባልንጀሮቻቸው ጋር መናንያኑ ወደ ሰማይቱ ከተማ የሚሄዱበት መንገድ በከንቱነት ከተማ በኩል እንደሚወስዳቸው ባዩ ጊዜ ዘወትር የሚቆም አንድ ገበያ እንዲቋቋምና ከንቱ የሆነም እቃ ሁሉ እንዲሸጥበት ተማከሩ። ስለዚህም በዚህ ገበያ ብዙ ልዩ ልዩ አይነት እቃ እንደ ቤት፣ መሬት፣ ሱቅ፣ ማዕረግ፣ ክብር፣ መብለጥ፣ ሹመት አገር፣ መንግስት፣ ምኞት፣ ጨዋታ እንደዚሁም ከሚያስደስት አይነት ሁሉ እንደ ጋለሞታዎች፣ ምስቶች፣ ባሎች፣ ልጆች፣ ጌቶችም፣ አሽከሮችም፣ ሕይወት፣ ደም፣ ገላ፣ ነፍስ፣ ወርቅ፣ ብር፣ ሉል፣ የከበሩ ድንጋዮችና እነዚህን የሚመሳስሉ ሁሉ ይሸጣሉ። ከዚህም ሌላ ሁልጊዜ በዚህ ገበያ የሚያስቅ ነገር፣ ጨዋታ፣ ሽንገላ፣ ቲያትር፣ ጦጣ፣ ቅል ቀጣፊ ወስላታና እነዚህን የመሳሰሉ በየአይነቱ ይታያሉ። በዚህም ቦታ ደግሞ ሰው ያለ አንዳች ወጪ ከሁሉ የባሰውን ስርቆት፣ ነፍስ መግደል፣ ዝሙትና ባሰት ማማልን መማልን ሊያየው ይችላል። ደግሞ በአነስተኛው ገበያ ሁሉ የቃተራ በየሰሙና በየስሙና በየክፍሉ እንደሚገኝ እንደዚሁ በታላቅ በዚህ ገበያ የተመደቡት መንገደኞች ስፍራዎችን ተራዎች አሉ። ለምሳሌ አገሮችና መንግስታት። ስለዚህ ሰው ሁሉ የፈለገውን እቃ ያለ አንዳች ችግር ሊያገኘው ይችላል። በዚህ የእንግሊዝ፣ የፈረንሳ፣ የኢጣሊያ፣ የስፓንያና የጀርመን ተራዎች እንደዚሁም የኢትዮጵያና የሌሎችም ሀገር ተራዎች ሁሉ ተገኝተው ልዩ ልዩ አይነት የከንቱነት ይሸጥባቸዋል ነገር ግን እንደ ሌሎች ገበያዎች አንድ ዕቃ ከሌሎች ይልቅ እጅግ የተፈለገ እና የተወደደ እንደሆነ፣ እንዲሁም በዚህ ከሮም የሚመጡ የንግድ ዕቃዎች እጅግ የተወደዱ ናቸው። ዳሩ ግን የእንግሊዝ ሕዝብና ከሌሎቹም ጥቂቶች ጥቂቶቹ አልወደዷቸው። አሁንም እንዳልሁት ወደ ሰማያዊት ከተማ የሚያደርስ መንገድ ወደዚች ከንቱ ደስታ ወደ ተሞላበት ከተማ አቅንቶ ይወስዳል። ወደ ሰማያዊቱ ከተማ ለመሄድ የሚሻ ሁሉ በዚህ ገበያ ማለፍ ያስፈልገዋል። ያለዚያ የግድ ከዚህ ዓለም ማውጣት ይሆንበታል። አንደኛ ቆሮንቶስ አምስት አስር የነገስታት ንጉስ ራሱ በዚህ ምድር ላይ በነበረ ጊዜ ወደ አገሩ ለመሄድ በዚህ ከተማ አለፈ። ያም ቀን የገበያ ቀን ነበር። ደግሞም ከንቱነት አንድ ገዛ የጠራው የዚሁ ገበያ አለቃ ቢኤል ዘቡል እንደሆነ ይመስለኛል። አብረው በከተማ ውስጥ ሲሄዱ ቢኤል ዘቡልን ቢያከብረው ኖሮ በእርግጥ የከተማዎቹ ሹም እንዲህ ሆን በሾመው ነበር። እንዲሁም እርሱ ታላቅ ሰው ስለነበረ ቢኤል ዘቡል ከአደባባይ ወደ አደባባይ ወስደው ነበር። በቅጽበት አይን የዓለምን መንግስታት ሁሉ አሳየው። ምናልባትም የተባረከውን ሰው ከንቱነት እቃ ከከንቱነት እቃ አንዳች ገዛ እንደሆነ ብሎ ለማባበል ሞከረ። እርሱ ግን ከዚህ እቃ አንዳች የሚወደው አልነበረው። ስለዚህም አንዲት ሳንቲም በዚች ከንቱነት ስፍራ ላይ ሳጠፋ ከተማዪቱን ለቀቀ። ማቴዎስ አራት ስምንት እስከ አስር ሉቃስ አራት አምስት እስከ ስምንት። እንግዲህ ይህ ገበያ ከጥንት ዘመን የቆየና እጅግ ታላቅ የሆነ ነው። አሁንም እንዳልሁት ሁለቱ መናንያን በዚህ ገበያ መካከል ማለፍ ግድ ሆነባቸው፤ እንዲሁም አደረጉ። ግን እነሆ የከተማይቱን ደጅ በረገጡ ጊዜ ገበያው ሁሉ ታወከ። የከተማይቱ ሰዎች ሁሉ ይከቧቸው ጀመር። ይህም ስለ ብዙ ምክንያት ሆነ። አንደኛ የመናንያዎቹ ልብስ ከገባያተኞቹና ከከተማይቱ ሰዎች ልብስ ፍጹም የተለየ ነበር። ስለዚህም ሰዎች ባዩዋቸው ጊዜ አይናቸውን ጣሉባቸው። ጥቂቶቹም ሞኞች ናቸው አሉ፣ ሌሎቹም እብዶች፣ የቀሩትም ገልቶች ናቸው አሉ። አንደኛ ቆሮንቶስ አራት ዘጠኝ ሁለተኛ ሕዝቡ በልብሳቸው እንደተደነቁ እንዲሁም ደግሞ በቋንቋቸው ተደነቁ። እነርሱ የተናገሩትን ለማስተዋል የቻሉ ጥቂቶች ነበሩ። የከናንን ቋንቋ ይናገሩ ነበሩና፣ ነገር ግን በገበያው የነበሩ ፍጹም የዚህ ዓለም ሰዎች ነበሩ። እንዲሁም መናንያኖችና የገበያው ሰዎች እርስ በርሳቸው ያልሰለጠኑ ሰዎች መሰሉ። ደኛ ቆሮንቶስ ሁለት ሰባትና ስምንት ሶስተኛ የነጋዴዎች ልግጫ የበዛው መናንያን ዕቃቸውን ስለ ነቁባቸው ነበር ስለ ናቁባቸው ነበር ሰዎቹ እንዲገዙ ቢመክሯቸው እንኳን ከቶ እንደ ቃል አዩትምና ጆሯቸውን በጣታቸው ደፍነው ሁለቱም እንዲህ እያሉ ጮኹ ነበር ከንቱነትን እንዳያዩ አይኖቼን መልስ መዝሙር መቶ አስራ ዘጠኝ ሰላሳ ሰባት ጥቅማቸውና መንገዳቸው በሰማይ እንደሆነ ለመግለጽ አይናቸውን አንስተው ወደ ላይ ተመለከቱ። ፊልጵስዩስ 3 20 እስከ 21። የእነዚህን ሁለት ሰዎች አካሄድ ባየ ጊዜ አንዱ እየቀለደ እንዲስል ስል ጠየቃቸው። ምን ለመግዛት ትፈቅዳላችሁ? እነሱም አጥብቀው ተመለከቱትና አሉት። እኛ እውነትን እንገዛለን። ምሳሌ 23 23። ከዚህ ቃል የተነሳ ደግሞ ሰዎቹ በበለጠ ክፋት ልንቋቸው ጀመሩ። ጥቂቶቹም እያፌዙ የሚያሳዝን ቃል ተናገሯቸው። ጥቂቶችም ደግሞ ረገሟቸውና በጥፊ እንዲመቷቸው አዘዙ። በመጨረሻውም ገበያው ሁሉ እስኪፈርስ ድረስ እጅግ ውከትና ጩኸት ሆነ። ወደ ገበያው ሹማም ሹምም ቶሎ መልእክተኛ ተላከ። ሹሙም ፈጥኖ ወደዚያ ደረሰ ወረደ ከሁሉ ይልቅ ይታመንባቸው የነበሩትን ወዳጆቹን በእነማን ምክንያት ገበያው እንደ ታወከ እነዚያን ሰዎች ይመረምሯቸው ዘንድ አዘዛቸው። እንዲሁም ሁለቱ መናንያን ተያዙና ወደ ፍርድ ሸንጎ ወሰዷቸው። የመረመሯቸው፣ ከወዴት እንደመጡ ወዴትም ሊሄዱ እንዳሰቡ፣ የተለየ ልብስ ለብሰው በዚያ ምን እንደሚያደርጉ ጠየቋቸው። እነሱም በዚህ ዓለም እንግዶችና መጻተኞች እምነንና ወደ አገራችን ወደ ሰማያዊቱ ኢየሩሳሌም እንሄዳለን ብለው መለሱላቸው። ዕብራውያን 11 13 እስከ 16 እንዲሁም ደግሞ ከከተማውና ከገበያው ሰዎች አንዱ ምን ሊገዙ እንደሚፈቅዱ በጠየቃቸው ጊዜ እውነትን እንገዛለን ብለው ከመመለሳቸው በስተቀር ሰዎቹ እንዲከፉባቸው ወይም እንዲከለክሏቸው አንዳች ምክንያት አለመስጠታቸውን ገለጹላቸው። ነገር ግን ለመረምሩ የተቀመጡ በዚያ በዚህ ሁሉ አላመኑም። እብዶች ወይም አጥፊዎች ወይም በገበያው ሁከት ለማድረግ የመጡ ሁከት ሁከተኞች ናቸው ብለው አስበው ስለዚህ የያዟቸውና ገረፏቸው ጭቃም ቀቧቸው ከዚህም በኋላ ገበያተኞች ማላገጫ አይሆን ዘንድ በአንድ የብረት አጥር ውስጥ አስገቧቸው ማንም በቀላል ወይም በክፋት በበቀል ወይም በክፋት ወይም በማላገጥ እንዲጫወትባቸው። ለብዙ ጊዜ ከቆዩ ከዚያ ቆዩ የገበያውን አለቃ በደረሰባቸው ነገር ሁሉ ይስቅ ነበር።